ቮይስ ኦፍ አሜሪካ ኢህአደግ የብሔራዊ መግባባቱን ሥራ በሙሉ ልብ እንዲያከናውንና ከተቃዋሚ ኃይሎች ጋር በመሆን ለኢትዮጵያ እንደገና አዲስ ዘመን እንዲጀምር ሲሉ ትናንት ከእስር የተለቀቁት የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና ጥሪ አሰሙ። ትናንት የሚደግፋቸው ህዝብ ያደረገላቸው የደስታ አቀባበል አዲስ የትግል መንፈስ እንዳሳደረባቸውም ተናግረዋል። መለስካቸው አማሃ ተጨማሪ አለው። አቃቢ ሕግ የመሠረተባቸው ክስ ተቋርጦ ትናንት ከእስር ቤት የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ዛሬ ለቪኦኤ በሰጡት ቃለ ምልልስ ኢትዮጵያ አዲስ ምዕራፍ፣ አዲስ ዘመን መጀመር አለባት አሉ። በእርሳቸው አባባል በእስር ቤት ሆነው ከመገናኛ ብዙሃን እንደተረዱት ከሆነ ሰሞኑን ኢህአዴግን የሚያዋቅሩት የአራቱ ድርጅቶች መሪዎች ስለ ብሔራዊ መግባባት የተናገሩትና ጠቅላይ አቃቢ ሕጉ በሳምንቱ መጀመሪያ የሰጡት መግለጫ በቅርጽም በይዘትም የሚጣጣሙ አይመስሉም ይላሉ። ስለሆነም ኢህአዴግ በትክክል ሊያደርግ የሚፈልገውን ለመረዳት ያስቸግራል። ሁለት ልብ ሆኖ ወደኋላው እያየ የሚሄድ ይመስላል ይላሉ። ቀጥለውም ጥሪ ለማድረግ እፈልጋለሁ። ብሔራዊ መግባባት ከሆነ ብሔራዊ መግባባት ነው። ስለዚህ የተወሰኑን ፈቶ የተወሰኑን ማስቀረቱ በግማሽ ልብ የሚንቀሳቀስ ይመስላል መንግስት። ስለዚህ ከዛ ወጥቶ በቁርጠኝነት ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራቱ ጥሩ ነው። ምናልባት እኔ ብዙ ጊዜ ጥሪ የሚያደርገው ሁላችንም ወደ መሀል መንገድ መንግስትም የተቃዋሚ ኃይሎችም ወደ መሀል መንገድ መተን ይህንን ህዝብ መታደጉ በጣም በጣም በጣም ይፈለጋል። ካንድ ትውልድ በላይ እኔም የተሳተፍኩበት ከንጉሱ ዘመን ጀምሮ ላለፉት 50 ዓመታት ይሄ ህዝብና ሀገር በዚህ የፖለቲካ ቀውስ ተጎድተዋል፣ ከሚፈለገው በላይ ደምተዋል፣ ተጎድተዋል። ስለዚህ ይህንን የመከራ ምዕራፍ የመዝጋት ዘመን መጀመሩን አፄ ያለ ስላሴ ጣሊያን ሲወጣ አዲስ ዘመን ብሎ እንደሰየሙ መንግስትም በነካ እጁ አዲስ ዘመን ለኢትዮጵያ ህዝብ ቢገፋበት ይህ ሀገር እና ህዝብ መንግስትም ኢህአዴግ መሪዎችም የሚጠቀሙ ይመስለኛል እና አዲስ ዘመን ማብሰራ አድርጎ ቢጠቀሙበት ይመኛለሁ። ዶክተር መረራ ጉዲና እንደሚሉት በፖለቲካ ተሳትፏቸው ምክንያት ታስረው ሲፈቱ ይህ የመጀመሪያ ጊዜያቸው አይደለም። በቀዳማዊ አፄ ኃይለሥላሴ ጊዜ ለአንድ ቀን፣ በደርግ ጊዜ ከሰባት ዓመታት ላላነሰ ጊዜ፣ አሁን በኢህአዴግ ዘመን ከአንድ ዓመት በላይ ለሆነ ጊዜ ታስረው የመፈቻ ምስክር ወረቀት እንደ ተቀበሉ በፈገግታ አጫውተውኛል። ቀደም ብለው በታሰሩባቸው ሁለቱ ሥርዓቶች ከመፈቻ የምስክር ወረቀት ሌላ ያገኙት ነገር እንደሌለ አስታውሰው የትናንቱ ጨርሶ የተለየ ነበር ይላሉ። በብዙ ሺዎች የሚቆጠሩ ሰዎች ያልጠበቅኩኝ፣ ሰዎቹ ነው የተቀበሉኝ የ2007 97 ምርጫ የሚመስል የህዝብ ሰልፍ ይመስላል እና ይሄ ሁሉ ሰው እንዴት ሰምቶ በዛ ፍጥነት እንደተሰበሰበ የአምቦ መስመር ሁሉ ትራፊክ፣ አሸዋ ሜዳ የሚባል ከአዲስ አበባ ወጣ ያለ በአምቦ መስመር ያለ አካባቢ ነው የሚኖረው፣ ከአንድ ሰዓት በላይ ትራፊክ ተዘግቶ ነበረ ሰው የተቀበለኝ። በኦሮሞ ባህል፣ በኢትዮጵያ ባህል፣ በአፍሪካ ባህልም ይሆናል ኮርማ በሬ ታርዶ ረድተ ብዬ ከዛ አንድ መኩት ረድተ ብዬ ነው የቤት የገባሁኝ። ስለዚህ ሁለቱ ዓለም በጣም ይለያያል። ማለት እርስዎ የፖለቲካ ህይወቱ አዲስ አይደለም፣ ኢትዮጵያ ህዝብም ለእርስዎም ጉዳዩ አዲስ አይደለም እና እንግዲህ አሁን በፖለቲካ እንቅስቃሴዎች ተሳታፊ እንደነበሩ ከዚያም በላይ የፖለቲካ ድርጅትም በማደራጀት እስከዛሬም ሲመሩ ቆይተዋል። የወደፊት የፖለቲካ ህይወቶን እንዴት ነው የሚገልጹት? እሱን እንግዲህ የሴት ቤት ሆኜ ብትጠይቀኝ ኖሮ ይቸግረኝ ነበር፣ ግን የትናንቱ የህዝብ ድጋፍ ሳይ አሁንም ቢሆን ለህዝብ ትግል አስተዋጽኦ ለማድረግ የሚችልና የሚገባኝ ሰው ሆኖ ታይቶኛል። ስለዚህ ለህዝብ መብት ለማታገል እስከተቻለ ድረስ በግሌ ተሳትፎ በተለያየ መንገድ ይቀጥላለሁ። ነገር ግን እንዴት እናድርግ፣ ምን እናድርግ፣ ምን እንስራ የሚለውን ከድርጅቱ አመራር ጋር ቁጭ ብለን የምንመክርበት ሰፊው መድረክ አባል የሆንበትም መድረክም ጋር የምንመክርበት ይሆናል። በሚቀጥሉት ቀናትና ሳምንቶች ይህንን ምን እናድርግ የሚለውን የምንመክርበት ይመስለኛል። በግሌ ግን ከትናንቱ የህዝብ ድጋፍ ሳይሆ ጡረታ መውጫ ጊዜ ትንሽ የሚቀር ይመስላል። ጠቅላይ አቃቢ ህጉ አቶ ጌታቸው አምባይ ጥር ስድስት ቀን ሁለት ሺ አስር ዓመተ ምህረት በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ እንዳስታወቁት በፌዴራል ደረጃ አንድ መቶ አስራ አምስት ከደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት አራት መቶ አስራ ሶስት ተጠርጣሪዎች አቃቢ ህግ የመሠረተባቸው ክስ እንዲቋረጥ ተደርጎ ትናንት ተፈተዋል። በሚቀጥሉት ወራት ወራት ውስጥ ደግሞ ጉዳያቸው እየተጣራ ክሳቸው የሚቋረጥና በፍርድ በእስር ቤት የሚገኙ ታራሚዎችም እንደሚፈቱ አቶ ጌታቸው አምባዬ ተናግረዋል። ዶክተር መረራ ጉዲና ዛሬ ለቪኦኤ እንደገለጹት ከሆነ ከእርሳቸው በስተቀር በፖለቲካ አመራር ደረጃ የተፈታ እንደማያውቁ አስረድተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ